you. Mm -hmm. ከግዙፍ ዓለም አቀፍ ዘርፈ ብዙ የቴክኖሎጂ ድርጅቶች መካከል አንዱ የሆነው የአሊባባ ድርጅት መስራችና የቀድሞ ሊቀመንበር ከሰሞኑ ኢትዮጵያን በመጎብኘት ላይ ይገኛሉ። በእስካሁኑ ቆይታቸው ድርጅታቸውና የኢትዮጵያ መንግስት የኤሌክትሮኒክ ዓለም ንግድ የተሰኘውን መርሃ ግብር በኢትዮጵያ ለማስጀመር የመርህ ስምምነት መፈራረማቸው ተሰምተዋል። ለመሆኑ የኒህ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑት ሰው ሰሞነኛ ጉብኝት ለሀገራችን የቴክኖሎጂ ምህዳር ምን አንድምታ ይኑረዋል? በዚህ ርዕሰ ጉዳይ ላይ ለመነጋገር ሰለሞ ሰለሞን ሙልጌታ ካሳን ጋብዣለው። ሰለሞን በኢቤስ ቴሌቪዥን የሚተላለፍ ቴክኖሎጂ ላይ የሚያተኩር ትርኢት አዘጋጅና አቅራቢ ነው። የግርም ተሳይቴክ መጽሐፍ ደራሲ እንዲሁም የቴክኖሎጂ አምባሳደርም ከመሆኑ ባሻገር እዚህ ዩናይትድ ስቴትስ መቀመጫውን ባደረገው በፎርቹን መጽሔት ምርጥ አምስት መቶ አማካሪ ድርጅቶች ዝርዝር በተካተተ ድርጅት ውስጥ የቴክኖሎጂ ስትራቴጂስትና አማካሪ ሆኖ ይሠራል። ሰለሞን፣ ግብዣና ክብረህ በስልክ መስመራችን ላይ ስለተገኘህ እጅግ አመሰግናለሁ። እኔም ጥሪ ስላደረግልኝ በጣም አመሰግናለሁ። አብታሙ፣ ወደ ቀዳሚ ጥያቄ ልሻገር። ሰሞነኛው የሚስተር ጃክማ ጉብኝት ገና በመሟሟቅ ላይ ላለው የኢትዮጵያ የቴክኖሎጂ ምህዳር ምን አይነት ትርጉም አለው? በጣም ጥሩ ጥያቄ ነው። እሱን የውይይታችንን መሰረት ያበጃል ብያለው ብዬ አስባለሁ። በጣም ብዙ ነገር ነው የሚሆነው እንደምታውቀው ስለ አሊባባ ብዙዎቻችን እናውቃለን እየሆነ ያለው የቻይናው አማዞን ነው የሚባለው ወይም የዓለም አቀፉ አማዞን ነው የሚባለው። ብዙ ነገር በዛ ላይ በኢኮሜርስ ወይ ደግሞ በኤሌክትሮኒክ ላይ በተመሰረተ የንግድ ልውውጥ ላይ ከፍተኛ ስኬት ያስመዘገበ ቴክኖሎጂ ተቋም ነው። ይሄንን ደግሞ የመራው ባለራዕዩ ኢትዮጵያ መጥቶ ይሄ የዚሁ እንቅስቃሴ አካል ኢትዮጵያ እንድትሆን እፈልጋለው ብሎ ይሄንን ስምምነት መፈጸሙ በጣም ትልቅ የሆነ አንድምታ ይኖረዋል። ምክንያቱም ይሄ ነገር በሚጀመር ጊዜ ይሄ ራዕዩ ወይም ይሄ ወደ ተግባር በሚከባበት ጊዜ ቴክኖሎጂ ብቻ አይደለም በውስጥ የሚያካትተው በአብረው ይዟቸው የሚመጡ ፍላጎቶችና መስፈርቶች ይኖራሉ። ለምሳሌ በዚህ በኤምኦዩ በሚባለው ሜሞራንድም ኦፍ አንደርስታንዲንግ ላይ ከተጠቀሱት ነገሮች አንዱ ይሄ ኢደብሊውቲፒ ቅድም የገለጽ ከሆነ ፕላትፎርም ለመጀመር ፖሊሲ መስተካከል አለበት፣ ፍሬምወርኮች መሰራት አለባቸው። የዲጂታል ካፓሲቲ ቢልዲንግ ወይ ደግሞ ይሄ የዲጂታሉ የአቅም ግንባታ ይህንን ነገር ሰፖርት ማድረግ የሚችል የአቅም ግንባታ በአገሪቱ ላይ የግድ ያስፈልጋል። ከዚህም በተጨማሪ የሰው አቅም ግንባታ ተያይዞ ይመጣል ማለት ነው። ከዚህ በተጨማሪ በርካታ ነገሮችን አብሮ ይዞ ይመጣል። ስለዚህ እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። በዚህ ኢኒሽቲቭ ውስጥ ኢትዮጵያ በአፍሪካ ሁለተኛዋን የሆነችው በሁለት ሺ አስራ ስምንት ዓመተ ምረት ሩዋንዳ የመጀመሪያዋ የኢደብዩቲፒ ኢኒሽቲቭ ተቀባይ ሆና ነበረ። የሁለተኛው ደግሞ ሀገር ጃክማ ኢትዮጵያ እንድትሆን ወስኖ ይሄ ሆነዋል ማለት ነው። ስለዚህ በጣም ትልቅ ውጤት ያመጣል ብዬ ተስፋ አደርጋለሁ። እንግዲህ እንደሚታወቀው በተለያዩ መስኮች እንቅስቃ እንቅስቃሴያቸውን እያሳዩ ያሉ አነስተኛ ወጣኔዎች ወይም ስታርታፕስ ያየን ነው ኢትዮጵያ ውስጥ የአሁኑ የአሊባባ መስራች ጉብኝት በልዩ ሁኔታ እነሱን የሚጠቅምበት አግባብ አለው ወይ? አዎ፣ እንግዲህ የኢዩቲፒ ወይ ኤሌክትሮኒክ ወልድ ትሬድ ፕላትፎርም ዋናው አላማውም ከዛ ጋር የተያያዘ ነው። ምክንያቱም በሁለት ሺህ አስራ ስድስት ዓመተ ምህረት በዚሁ በጃክማ ነው ይሄ ነገር ወደ ተግባር የመጣው። ቤዚክሊ ምንድን ነው በኤሌክትሮኒክ ሁኔታ የሚደረጉ ግብይቶችን የሚያነሳሳ፣ የሚያበረታታ ዋና ትኩረትን ደግሞ ስሞል ሚዲየም ኢንተርፕራይስ ኤስኤምኢስ በምንላቸው ላይ ትኩረት ሰጥቶ እቃቸውን፣ ስራቸውን የሚያከናውኑትን ነገር በዓለም ገበያ ላይ በትልልቆቹ ሳይጨፈለቁ እኩል ተፎካካሪ ሆነው ስራዎቻቸውን እንዲያቀርቡ የሚያደርግ ነው። ስለዚህ እንግዲህ እንዳልኩህ ቀጥተኛና ቀጥተኛ ያልሆኑ ብዙ ስታርታፖችን መደገፍ ይችላል። ጥቅም ሊያሰጥ ይችላል ተብሎ መታሰብ ይችላል። ከሚመረትበት ጀምሮ ከገጠር ሆነ ከከተማ አነስተኛ ከተሞች ወደዚህ ፕላትፎርም እስኪመጣ ድረስ ሰፊ የሆነ ሰፕላይ ቼን አለ። በዛ ውስጥ ብዙ ስራ ፈጠራዎች፣ ተጠቃሚዎች ይኖራሉ ተብሎ ይታሰባል። ስለዚህ ቀጥታ ይህ እንዲሁም የሚመለከተው ስታርታፖችን ቴክኖሎጂውን የሚደግፉትም ሆነ በተዘዋዋሪ ደግሞ ይህ ምርታቸውን የሚያቀርቡት በዚህ ቴክኖሎጂ ተጠቃሚ የሚሆኑትን ሁሉ ስለሚያካትት ከስታርታፖች ጋርና ከአነስተኛ ድርጅቶች ጋር በጣም የተያያዘ ነው ብዬ አስባለሁ። እንግዲህ የጃክማ ሰሞነኛ ጉብኝት ከፈጠረው ፈንጠዝያ ተሻግረው ግን አሁንም ሊታሰብባቸው የሚገቡ ጉዳዮች ይኖሩ ይሆናል። እዚህም እዚያም የሚታዩ የወጣት ቴክኖሎጂ እንቅስቃሴዎች አሉ። በግዙፉ ተቋም ጥላ ስር እንዳይሸፈኑ፣ ጫናው እንዳይደርስባቸው ምን መደረግ አለበት? ኢትዮጵያ የአሊባባን ጉዳይ በምን ጥንቃቄ ውስጥና ና ነው ማስተናገድስ የሚኖርባት? በጣም ጥሩ ጥያቄ ነው። ይሄ ሁልጊዜ መታየት ያለበት ነው። በዓለም ቀፍ ደረጃ እንግዲህ ትልልቅ ኩባንያዎች እንቅስቃሴ በሚያደርጉ ጊዜ ስራቸውን በሚያስፋፉ ጊዜ ሁልጊዜ ታሳቢ የሚሆነው ወይም ደግሞ ስጋት የሚሆነው ከስር ያሉት ይጨፈለቃሉ የሚለው ነው። እንግዲህ ያንድ አይሆን ተስፋ አደርጋለሁ። መንግስትም እንዳልኩት ወይም ደግሞ ቀደም ቅሾ ላይሆን ይችላል መንግስትም በስር ያሉ ታዳጊ ወጣቶችን የቴክኖሎጂ ኩባንያ ለማቋቋም የሚፈልጉትን ኢኮሜርስ ፕላትፎርም ማደራጀት የሚፈልጉትን እንግዲህ በማይጨፈልቅ መንገድ እነሱን በሚያቅፍ መንገድ ይሆናል ብዬ አስባለሁ። እንደኔ መረዳት ከሆነ ኢ ደብሊው ቲ ፒ ዋና አላማው በሀገር ውስጥ ያሉ ምርቶችን ከጥቃቅንና አነስተኛ ተቋማት የሚፈጠሩ ምርቶችን በአለም አቀፍ ገበያ ላይ ለማቅረብ ነገሮችን ማመቻቸት እንደሆነ ተስፋ አደርጋለሁ። ያ በእንዲህ እንዳለ ደግሞ በጎንዮሽ እንዳልከው፣ በርካታ ግሩም የሆኑ ወጣቶች የራሳቸውን አነስተኛ የሆነ ኮሜርስ ፕላትፎርም እየፈጠሩ የሀገር ውስጥ ደግሞ ፍላጎትን ለማሟላት እንቅስቃሴ እንዳለ አውቃለሁ። ከምሰራው ስራ በሽ ወይም ላይ የሚያቀረብኳቸው የተወሰኑ አሉ እና እንግዲህ ኢ ደብሉ ቲ ፒ አላማው የፕላትፎርም የኢትዮጵያን ምርቶች ወደ አለም አቀፍ ገበያ የማውጣት ነገር ከሆነ ከስር ያሉት ወጣቶች ደግሞ ሀገር ውስጥ በጣም ሰፊ ፍላጎት እንዳለ እና አውቃለሁ። መቶ አስር ሚሊዮን ህዝብ የሚኖርባት ሀገር ነች ኢትዮጵያ። የከተማዎቹን እንኳን ብንቆጥር ለይተንም ብዙ ሚሊዮን ሰዎች አሉ እና ያ ፍላጎት እስካለ ያን እያቀረቡ ይሄ ደግሞ ትልቁ ደግሞ አቅም ለጊዜው አቅማቸውን እስከሚገነቡ ደግሞ አቅም ያለው የአሊባባ አይነቱ ከአለም አቀፍ ገበያው ጋር ኢትዮጵያን ለማገናኘት ከሆነ የአርሶ አደሮቻችንን ምርት ሊሆን ይችላል፣ የፋብሪካ ስራዎችን ሊሆን ይችላል፣ ውጤቶችን፣ ምርቶችን ወደዛ የሚወስድ ከሆነ ተደጋጋፊ ነው ብዬ አስባለሁ። ግን እንደጠቀስከው አንተ ፖሊሲው ቀረፃው፣ የወደፊት ሂደቱ ሮድማፑ ከስር ያሉትን ሀገር በቀል የሆኑትን በማይጨፈልቅ መንገድ መሆኑን መታሰብ አለበት በቀጣይነትም ያ መታየትን አሪቫይ መደረግ እንዳለበት ነው። የመጨረሻ ጥያቄ የሚሆነው እንግዲህ ቴክኖሎጂን የሚመለከቱ ታላላቅ ጉባኤዎች ታላላቅ ግለሰቦች ወደ ኢትዮጵያ ወደ አዲስ አበባ በመሄድ ከወጣቶችና ከብዙ ወጣኔዎች ጋር እየተገናኙ ያለበት አንዳንዶቹ ምናልባት የወርቃሙ ቴክኖሎጂ ዘመንን ጅማሩ ወይም ዋዜማ እያደረጉ ይወስዱታል። አንተ እንግዲህ ኢትዮጵያ ውስጥ እየተመላለስ በቴክኖሎጂ ውስጥ ያለውን እንቅስቃሴ ትመለከታለህ፣ ፕሮግራሞችንም ትሰራለህ። ምን ያክል ኢትዮጵያ ዝግጁ ናት? ቴክኖሎጂ መርሃ ግብሮችን ለማስተናገድ ምን ያክል ዝግጁ ናት ብለ ታስባለ? በአንተ እይታ። በጣም ደግሞ ጥያቄ ነው። እስካሁን ያለው መነሳሳት መንግስትም፣ በአሁኑ ሰዓት ላይ በዚህ በዲጂታል ትራንስፎርሜሽን ላይ የሚያደርገው እንቅስቃሴ በጣም የሚያስደስት ነው፣ የሚበረታታ ነው። አሁንም እኔ አንድ የምለው ነገር አለ። ከዚህ በፊትም ጠቅሻለሁኝ በምሰጣቸው ሌክቸሮች፣ ኪኖት ስፒቾች፣ በፕሮግራሜ ላይም በመጽሐፌ ውስጥም የጠቀስኩት ወደፊትም የምጸናበት አቋም አለ እውነተኛ የሆነ ዲጂታል ትራንስፎርሜሽን በአንድ በሀገር አቀፍ ደረጃ እንዲፈጠር ፕራይቬት ሴክተሩ ዋና ተጫዋች መሆን አለበት። መንግስት ማድረግ ያለበት አሁንም እየተደረገ ያለ ያ ነው፣ በጣም ደስ የሚለው ነገሮችን ማመቻቸት። ፖሊሲ ከዚህ በፊት በጣም የጠበቀ ነበር፣ በተለይ በቴክኖሎጂ ዘርፉ ስራ ለመሳ ኢትዮጵያ ውስጥ ብቅ ያለ የማያፈናፍን ኢንከረጅ የማያደርግ የማያበረታታ ነበር። እነዛ ጥላዎች እየተገፈፉ ናለት። ያ በቀጣይነት መንግስት ኢኮሲስተሙ እንዲያብብ እንዲመቻች ኢንከረጅ እንዲደረግ ኢንሴንቲቮችን በማስተካከል ፖሊሶችን ቀላል በማድረግ የቴክኖሎጂ ላይ የተመሰረቱ እውቀት መሰረት ላይ ያደረጉ ኩባንያዎች፣ ድርጅቶች፣ ምርቶች እንዲስፋፉ በማድረግ ላይ ፖሊሱ ላይ ከፍተኛ ስራ መስራት አለበት። ኢኔብለር መሆን አለበት ነገር ግን ሹፌሩ መቀመጫ ላይ መሪውን የሚይዘው በዚህ አብዮት በዚህ የዲጂታል አብዮት ውስጥ የፕራይቬት ሴክተሩ ነው ብዬ ነው የማምነው። ምክንያቱም በየትኛውም ሀገር ታሪኮችን ብናጠና የቴክኖሎጂ ታሪኮችን ብናጠና እስከ ዛሬም ድረስ የትልልቅ የሆኑ ዲጂታል አብዮቶች እየተፈጠሩት የፕራይቬት ሴክተሩ በዋና ተጫዋች ዋና የሚናው ባለቤት በመሆኑ ነው መንግስት ደግሞ ያ እንዲሆን ነገሮችን መንገዶችን በመጥረጉ ነው ስለዚህ ይሄ ነገር በታሳቢነት እንዲቀጥል እፈልጋለሁ አይ ቲንክ ያለው መረዳት አንደርስታንዲንግ ያ ነው ብዬ አስባለሁ ቅድም እንዳልከው የተለያዩ ግዙፍ የሆኑ ፕራይቬት ሴክተር ላይ ያሉ ግለሰቦች ሌላኛው ጃክ ሁለት ጃኮች ናቸው አዲስ አበባ ያሉት ሰሞኑን ጃክ ዶርሲ የትዊተር እና የስኩዌር ፋውንደር እና ሲኢኦም እዛውን ያለው ስለሞ ብዙ ከፕራይቬት ሴክተሩ ጋር በብዛት ሲሰራ የቆየው ፍላጎቱም እሱ ነው። እሱን የሚያምነው ያ እንደሆነ ታሳቢ ስለሆነ ነው። ስለዚህ ያለው እንቅስቃሴ ቆንጆ ነው። ሌላው በጣም መናገር የምፈልገው ነገር ብቃቱ አለ። ወጣቶቻችን እዛ ያሉት ልጆቻችን ከፍተኛ የሆነ ብቃት አላቸው። ስለዚህ ይሄንን ነው የሚፈልጉት ነርቸር መደረግ እንዲኮተኮቱ ነው የሚያስፈልገው እና ያ ከተመቻቸ ቅድም ካልኩት ጋር በመንግስት እጅ ስር በመንግስት ኃላፊነት ስር ያለው ፖሊሲ ብቻ ሳይሆን ደግሞ ኢንፍራስትራክቸሩ ነው። ኤሌክትሮኒክ ላይ ስለተመሰረተ የንግድ ልውውጥ እያወራን፣ የመሰረተ ልማቱ ቆንጆ ኢንተርኔት፣ የማይቆራረጥ ኢንተርኔት፣ የማይቆራረጥ መብራት እንዲኖር አብረን ከጎን ካልሰራን የምንሰራው ነገር ሁሉ መና ነው የሚቀረው። ስለዚህ ሌላው በጣም ኢንከረጅ የሚያደርገው ነገር እንግዲህ ኢትዮጵያ ኢትዮ ቴሌኮም ጥሩ እየሰራን ያለው እኔም ኢትዮጵያ በነበርኩ ጊዜ የፎር ጂ ስፒዱ በጣም ጥሩ ነው። ኢንከረጅ ያደረጋ በጣም በጣም ጥሩ ጥሩ መሻሻሎች አሉ። በሚቀጥሉት ጥቂት ወራቶች ደግሞ ሌሎች ሁለት የውጭ ሀገር ኦፕሬተሮች መጥተው በነፃ ገበያ ላይ ተፎካካሪ ሆነው ተጨማሪ የሆነ የኢንተርኔት አገልግሎት እና የሞባይል ሰርቪስ አገልግሎት መስጠት ይጀምራሉ ተብሎ ይጠበቃል። ያ ሲሆን ነገሮች እጅግ በጣም ወደ ተሻለ እና ወደ በጣም ወደ ተሻሻለ ነገር ውስጥ ይገባሉ ብዬ አስባለሁ። ስለዚህ እነዚህ ሁሉ ነገሮች አንድ ላይ በጥምር ሲሰሩ እና ሲሆኑ እንግዲህ ወደፊት የሚታየኝ ነገር በዚህ በዲጂታል ሽግግሩና ትራንስፎርሜሽን ውስጥ መልካም ነገር እንደሚሆን ነው የማስበው በኢትዮጵያ ውስጥ። ሰለሞን ሙሉጌታ ካሳ፣ በጣም አመሰግናለሁ። ግብዣችንን ተቀብለህ ሙያዊ ትንታኔን ስለሰጠን አመሰግናለሁ። መልካም ምሽት።